The voice of a የኢትዮጵያና የግብጽ የውሃ ሚኒስትሮች ዛሬ አዲስ አበባ ላይ ያደረጉት ስብሰባ ያለ ስምምነት መጠናቀቁን የኢትዮጵያ የውሃና ኤነርጂ ሚኒስትር ለቪኦኤ ዛሬ ማምሻውን ገልጠዋል በሌላ በኩል ደግሞ ግብጽ በሕዳሴ ግድብ ጉዳይ ላይ ያላት አቋም የጸና በመሆኑ ምክንያት የዛሬው አይነት ስብሰባ የሚያመጣው የመቻቻል ለውጥ ሊኖር እንደማይችል የግብጹ ሚኒስትር መናገራቸውን አንድ የግብጽ መገናኛ ብዙሀን ዘግቧል። ዝርዝሩን ሰለሞን አባቴ ያቀርበዋል። በኢትዮጵያ የውሃና ኤነርጂ ሚኒስትር አቶ አለማየሁ ተገኑና በግብፅ የመስኖ ሚኒስትር ዶክተር መሐመድ አብዶል ሙታለብ መካከል ዛሬ አዲስ አበባ ላይ የተካሄደው ስብሰባ ሐሳብ የቀረበው የግብፅ መገናኛ ብዙሃን እንደዘገቡት በኢትዮጵያው ሚኒስትር ጥያቄ አለመሆኑን ማምሻውን በስልክ አግኝቻቸው በሰጡኝ ቃለ ምልልስ ገልጸውልኛል። አንደኛ ጋዜጣ ላይ እንደ ተጻፈ፣ እኔ ምንም አይነት ደብዳቤ ያልጻፍኩለትም ለግብፅ የውሃ መስኖ ሚኒስትር ሚኒስተር ለ የውሃ ሚኒስትር ደብዳቤ አልጻፍኩለትም ለዶክተር መሐመድ አብዱል ሙታሊ። በእርግጥ የስልክ ውይይት አድርገን ነበረ። በዛ ስልክ ውይይት ላይ መጥቶ ለመዋየት እንደሚፈልግ ገልጾ መምጣት ትችላለን ብዬዋለሁ። በዛ መሰረት ዛሬ እዚህ አዲስ አበባ መጥቶ ውይይት አካሄደናል። የግብፅ አቋም ምንድን ነው የሚለው በህዳሴ ግድብ ዙሪያ ወደ ግብፅ አቋም ከመግለጼ በፊት የዓለም አቀፍ የባለሙያዎች ቡድን ምክረ ሀሳብ ሰጥቶ ነበረ። ይሄ ምክረ ሀሳብ በሁለት ነው የሚከፈለው። አንደኛ በኢትዮጵያ በኩል ኢትዮጵያ በምክረ ሀሳቡን ስራ ላይ የምታውል የተሰጠ ምክረ ሀሳብ አለ። ሁለተኛ ደግሞ ሶስቱ ሀገሮች በጋራ ሥራ ላይ የሚያውሉት ምክር ሀሳብ አለ። በኢትዮጵያ በኩል ያው የዚህ የኮንትራቱ አይነት ኢንጂነሪንግ ፕሮኩርመንት ኮንስትራክሽን ኮንትራት ስለሆነ ኮንትራክተሩ በሂደት የሚያጋጥሙትን ነገሮች ሁሉ እየፈታ ይሄዳል። በዛ መሰረት ለእኛ የተሰጠውን ምክር ሀሳብ ሄደንበታል፣ በቀጣይም እንሄድበታለን ማለት ነው። በሁለተኛ ደረጃ ግን ሁለተኛው ምክር ሀሳብ ሊከናወን የሚችለው በሶስት ሀገሮች ስምምነት ነው። ይሄም የተቀመጠ ከሀሳብ ምንድን ነው የሶሽ ኢኮኖሚ ጥናት እና የፍሰት የሞዴሊንግ ነው። እነዚህ ሁለቱን ጥናቶች ለማከናወን የግድ ሶስቱ ሀገሮች መስማማት ያለባቸው በዚህ ጉዳይ ዙሪያ ላይ ተስማምተን ወደ ስራውን ለመግባት ከሱዳን፣ ከግብፅ እና ኢትዮጵያን ጨምሮ ውይይት አካሄደናል። በተደጋጋሚ በዚህ ውስጥ የሱዳንና የኢትዮጵያ አቋም አንድ አይነት ነው። የግብጽ ግን የብሔራዊ የባለሙያ ቡድን አቋቁመን ዓለም አቀፍ አጥኚ ቀጥረን እነዚህን ሁለት ጥናቶች እናካሄድ ብለን ሀሳብ በምናቀርብበት ሰዓት፣ በሌሎቹ ነገሮች ሁሉ ላይ ተስማምተን በግብጽ በኩል የቀረበው ለዚህ ለዓለም አቀፍ የጥናት ቡድን ተጨማሪ ኢንተርናሽናል ፓናል ኦፍ ኤክስፐርት ፓራላል መቀጠር አለበት። ይህንን አስቀምጠን ወደ ጥናት መግባት አለብን የሚል ሀሳብ ቀርቦ ነበር። በእኛ በኩል ይሄ ጥናቱ ከተጠናቀቀ በኋላ የሶስቱ ሀገሮች ሚኒስትሮች ይሄንን ነገር መፍታት ካቃታቸው ምክር ሊጠይቁ ይችላሉ፣ ኢንተርናሽናል ፓናል ኦፍ ኤክስፐርት ቀጥረው የሚል ነበረ። በግብጽ በኩል አሁኑኑ ካልቀጠርን ነው ያሉት። እስከ ዛሬም ድረስ በዚሁ ሀሳብ ጸንተው ስላሉ በዚህ ጉዳይ ደግሞ አላስፈላጊ ቅጥር ለምን ከአሁኑ ያስፈልጋል? ደግሞ ሀሳብን መስጠት የሚ ችሉት የጥናት መጨረሻ ላይ ነው እንጂ መሆን ያለበት እሱ ብቻ ሳይሆን የሶስቱ ሀገሮች በኮንሰንሰስ ወይንም በስምምነት መሆን አለበት የሚል አቋም ነበረ ከሱዳን ጋር ስናራምድ የነበረው። ግብጾቹ ሀሳባቸውን አልቀየሩ እና የተለያየ መግለጫ ሲሰጡ ነበረ። ያንን መግለጫ ሲሰጡ ቆይተው መተን እንነጋገር የሚል ሀሳብ አቅርበው እሺ፣ እኛ ኤኒታይም ያው ዝግጁን ለመነጋገር ብለን ዛሬ ንግግር ተወያይተን ነበረ በእኛ በኩል በዚህ ጉዳይ ላይ ባይላተራል በሆነ መንገድ መነጋገር ተገቢ አይደለም፣ የሦስትዮሽ ንግግር ነው የሚያስፈልገው ብለን ሀሳብ አነሳን። ለማንኛውም ግን የተለወጠ አቋም ለውጥ ስለሌላቸው ያው በዚህ ጉዳይ ላይ ሳንስማማ ቀርተናል። ለመሆኑ ዛሬ የተደረገው ስብሰባ በቀደም ሲል በእቅድ ተይዞ የነበረ ነው ወይስ እርስዎ እንዳሉኝ በግብፁ ሚኒስትር ጥያቄ መሰረት የተካሄደ ነው? በግብፁ ሚኒስትር ጥያቄ መሰረት የተካሄደ ነው እንጂ በዚህ ጉዳይ ላይ ቀደም ብሎ ያኔ ካርቱም ላይ ያቀነው እቅድ አይደለም። ምንድን ነው እኛ ያለው ኤኒ ታይም ከማንኛውም ጋራ መዋየት እንችላለን። ነገር ግን የዚህ ኢንተርናሽናል ፓናል ኦፍ ኤክስፐርት በተመለከተ ግን የሶስት ስዮች ጉዳይ ስለሆነ ኢትዮጵያ፣ ሱዳን እና ግብጽ በተገኙበት ነው የምንወያየው የሚል አቋም ነው ስናራምድ የነበረው። ዛሬም ይህንኑ አቋም ነው እያራመድን ያለነው። እና ምን ተደረሰ ታዲያ በዛሬው ስብሰባ ላይ አቶ አለማየሁ? በዛሬው ስብሰባ ላይ ሰፋ ያለ ውይይት አድርገናል ለሶስት ሰዓት ያክል። መጨረሻ ላይ ግን ያው እኛ አሁንም ያልነው ሶስታችንም ተገናኝተን ውይይት ማድረግ ይኖርብናል የሚል ሀሳብ አቀረብን። በእነሱ በኩል ደግሞ ይሄ ጊዜ ይወስዳል የሚል ሀሳብ ነው ያቀረቡት በዚህ ጉዳይ ላይ የግብፅ አቋም የማይለሳለስ መሆኑን በተደጋጋሚ በምታወጣቸው መግለጫዎች የምታሳውቅ ሲሆን በተለይ ታሪካዊ መብቴ የምትለውን ከናይል 84 ቢሊዮን ኪዩቢክ ሜትር ውሃ የዓመት ፍሰት 55.5 ቢሊዮን ኪዩቢክ ሜትሩን በዓመት መጠቀም እንደምችል ካልተረጋገጠልኝ በማንኛውም የናይል ተፋሰስ ስምምነትና ትብብር ውስጥ አልገባም ስትል ትሰማለች። ኢትዮጵያ በበኩሏ በሕዳሴ ግድብ ግንባታ እንደቀጠለች ነው። ለመሆኑ ኢትዮጵያና የተፋሰሱ ሀገሮች ይህንን የግብፅ አቋም ዛሬ እንዴት ነው የሚያስተናግዱት? አቶ አለማየሁ ይመልሳሉ። ኢትዮጵያ ይሄንን የማረጋገጥ ግዴታ የለባትም። እኛ የምንለው የጋራ ተጠቃሚነት፣ ፍትሐዊና ምክንያታዊ የሆነ አጠቃቀም መስፈን አለበት ብለን በመርህ አስቀምጠን እየሄድንበት ነው ያለውና ሌሎች የናይል ተፋሰስ ሀገሮችም እንደሚታወቀው ይሄ ኮኦፕሬቲቭ ፍሬምወርክ አግሪመንቱን ስድስት ሀገሮች ተፈራርመን አንዳንዶቻችን ወደ ፓርላማ ወስደንም አጽድቀናል። እና በዚህ ሲኤፍኤ ውስጥ የተቀመጠው መርህ ይሄ ነው። ግብጽ ደግሞ ይሄንን አልፈረመችም። እና ሁልጊዜ የምታነሳው ጉዳይ ይሄ ነው። እና ኢትዮጵያም ሌሎች ሀገሮችም ቢሆኑ ይሄንን የማስፈጸም ግዴታ የለባቸውም፣ ፍትሃዊና ምክንያታዊ በሆነ መንገድ ሀብታቸውን መጠቀም ይችላሉ። የግብፁ አልአህራም የአረብኛ ኢንተርኔት ዜና ማሰራጫ ኢትዮጵያ ምናልባት ተስፋ እንደምታደርገው በህዳሴ ላይ የምንለሳለስበት ወይም የምንቻቻልበት አቋም የለም ሲሉ የግብፅ የመስኖ ሚኒስትር መሐመድ አብደል ሙታልብ መናገራቸውን ዘግቧል። ኢትዮጵያ ግብፅ ለናይል ውሃ ባላ ተጠቃሚነት ላይ አንዳችም ጫና ሳታደርግ የምጣኔ ሀብት ብልጽግናዋን ልታረጋግጥ ትችላለች ሲሉ የግብፁ ሚኒስትር መናገራቸውን አላህራም አመልክቷል። የኢትዮጵያው ሚኒስትር አለማየሁ ተገኑ ለቪኦኤ በሰጡት መግለጫ እንዲህ አይነት ውሰጥ አገባ ወደ ሌላ መካረር ይወስዳል የሚል ስጋት እንደሌላቸው ጠቁመው ብቸኛው አማራጭ በትብብር መስራት እንደሆነ ተናግረዋል። ለአሜሪካ ድምፅ ራዲዮ Solomon Abata, Washington.